ይህ ፕሮግራም የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ግብርና የመጨረሻው ዝግጅት ነው። በውሃ ሀብት የበለጸገችው ኢትዮጵያ አምስት ሚሊዮን ሄክታር መሬት በመስኖ ማልማትና ከ30 እስከ 40 ሺህ ሜጋዋት የኤሌክትሪክ ኃይል ማመንጨት የሚችል የወንዞች እምቅ ቢኖራትም እስካሁን ግን ያለማችው መሬት ከምትችለው ከ2.5 ከመቶ የማይበልጥና የምታመነጨው ኃይልም 2000 ሜጋዋት የሚሆን መሆኑ ተነግሯል። ለዚህ የተዳከመ ልማት ምክንያት የሚሏቸው የገንዘብና የቴክኒክ አቅም ለብዙ ዓመታት የነበረ ልማቱን በእቅድና በፕሮግራም ያለመምራትም ችግር እንደነበርም የውሃና የኢነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክተሬት ዳይሬክተር አቶ ተፈራ በየነ አስታውሰዋል። የኢትዮጵያ ወንዞች ከዘጠና ከመቶ በላይ የሚሆኑት ወሰን ተሻጋሪ በመሆናቸውም የዓለም አቀፍ ጫናም የራሱን አስተዋጽኦ እንዳበረከተ አስረድተዋል። ዘመናዊ የውሃ ሀብት ልማት ስራ ከተጀመረ ገና ግማሽ ምዕተ ዓመት መሆኑንም አቶ ተፈራ ጠቁመዋል። በተለይ ዓለም አቀፉን ጫና በሚመለከት እንግሊዝ በቅኝ ታስተዳድራቸው የነበሩትን ሱዳንን፣ ኬንያን፣ ታንዛኒያን እና ዩጋንዳን ተወክላ እንደ አውሮፓ አቆጣጠር በ1929 ዓ ም ከግብፅ ጋር የፈረመችው ውልና ግብፅና ሱዳን ደግሞ እንደ አውሮፓ አቆጣጠር በ1959 ዓ ም ብቻቸውን የፈረሙት ስምምነት ፍትሃዊ አለመሆናቸውን ኢትዮጵያ ከመነሻው ጀምሮ ስትቃወማቸው መኖሯን የተፈጻሚነት አቅምም ሊኖራቸው እንደማይችል አቶ ተፈራ በየነ ተናግረዋል። ሰባት የአባይ ተፋሰስ የራስጌ ወይም አመንጪ ሀገሮችም ከፊታችን ሰኔ አካባቢ ጀምሮ ተግባራዊ ይሆናል ያሉትን ስምምነት አውጥተው አምስት ሀገሮች ፈርመውበታል። ግብጽ ግን አባይን መጠቀም በእርሷ ላይ አጠቃቀም ጨርሶ ጉዳት የማያስከትል መሆን አለበት በማለቷና፣ ሌሎቹ ሀገሮች ደግሞ በከፋ ሁኔታ የማይጎዳ ሊሆን ይችላል እንጂ ለግብጽ ፍጹም የበላይነትና ፍጹም ባለቤትነትን በሚያጎናጽፍ ሁኔታ መቀመጥ የለበትም የሚል እንዲያውም ራሷን ከስምምነቱ ውጭ አድርጋለች እስካሁን ለመሆኑ በከፋ ሁኔታ የማይጎዳ ሲባል ግብጽና ሱዳንን ምን ያክል ይጎዳቸዋል? የውሃና ኤነርጂ ባለስልጣን አቶ ተፈራ ይመልሳሉ። ያነጋገራቸው የፕሮግራሙ አዘጋጅ ሰሎሞን አባተ ነው። ውይይቱ ይቀጥላል። እንግዲህ ግብፅና ሱዳንን አይጎዳቸውም ነው ማለት? በመጀመሪያ አንድ ነገር ግልጽ መሆን አለበት በዚህ በጋራ ሀብቱ ፍትሀዊ አጠቃቀም ላይ ስምምነት መኖር አለበት እና የስምምነቱ ዋና መርሆች አንደኛው በፍትሀዊና ርትዓዊ አጠቃቀምን ለእያንዳንዱ ሀገር ማረጋገጥ ነው። ሁለተኛው ግን በዚህ አጠቃቀም ውስጥ የሌሎችን ሀገሮች ሌሎችን ሀገሮች ደግሞ በጉልህ ያለ መጉዳት ነው። ይሄ የግርጌ ሀገሮቹን የሚጠብቅ ነው እና ለዚህ ነው ይሄ ስምምነት ሚዛናዊ ነው። የራስጌንም የግርጌ ሀገሮችንም ፍላጎት ያጣጣመ ነው፣ ጥቅም ያገናዘበ ነው የምንለው። ስለዚህ ይሄ በእርግጥ ጉልህ ምን ያህል ነው ወደፊት የሚሰራ ሆኖ፣ ፍትሐዊ እና ርትዓዊ ምን ያህል ነው ወደፊት የሚሰራ ጉዳይ ነው የሚሆነው። ግን በመርህ ደረጃ ይሄ የአለም አቀፍ ሕግ የተቀበለው ነው፣ ማንንም የማይጎዳ ነው እና በመሰረቱ ደግሞ እንደሚታወቀው በራስጌ ሀገሮች የሚደረገው ልማት በአብዛኛው፣ ለምሳሌ በኢትዮጵያ የሚደረግ ልማት የግርጌ ሀገሮችን የሚጎዳ እንዳልሆነ ይታወቃል። ግን የመጀመሪያው ነገር ሀገሮቹ በዚህ የጋራ ሀብት እኩል የመጠቀም በፍትሀዊነት የመጠቀም እኩል ስንል እኩል እኩል እንካፈል ማለትም አይደለም። በፍትሀዊነት የመጠቀም መብት አላቸው የሚለውን ዓለም አቀፍ መርህ መቀበል ግድ ነው። አቶ ተፈራ፣ ለመሆኑ ኢትዮጵያ በእነዚህ ውሃዎች ላይ የመጠቀም አቅሟን ብታጎለብት እንደ ገለጹልኝም ስልሳ አምስት ከመቶ የሚሆነው እነዚህ የተፋሰሶች ውሃ ድርሻ የሚውለው በዚህ በአባይ በባሮ አኮቦ ና በተከዜ መረብ ላይ ነው እና ገና ሁለት ነጥብ አምስት ከመቶ ባነሰ ሁኔታ ያለች ሀገር አቅሜን አጎልብቼ ከፍ ያለ የመስኖ አጠቃቀም ላይ ልግባ ብትል ከሰላሳ ሺህ እስከ አርባ አምስት ሺህ ሜጋዋት ማመንጨት ስትችል ሁለት ሺህ ብቻ እያመነጨች ከፍ አድርጌ ኃይል ላመንጭ ስት ውሀውን ውሃውን መጠቀሙ አይቀርምና እንዴት ነው ላይጎዳ የሚችለው ሌሎቹን ሀገሮች? እንግዲህ በተለይ ጉዳቱ በጣም ሊቀንስ የሚችለው እነዚህ ሀገሮች በትብብር ፕሮጀክቶችን ማልማት ሲችሉ ነው። በትብብር ማልማት ቢችሉ ለምሳሌ በግርጌ ሀገሮቹ ግድቦች አሉ፣ ሰው ሰራሽ ሐይቆች አሉ። እነዚህ ግድቦችና ሰው ሰራሽ ሐይቆች ከፍተኛ ውሃ ያተናሉ፣ ያጠፋሉ እነዚህን ግድቦች አንዳንዶቹን እስከ መዝጋት መድረስ የሚያስችል ሁኔታ እንዳለ ሀገሮቹ ሳይጎዱ፣ ምን ማለት ነው? ከእነዚህን ሀይቆች ወደ ላይ ትነቱ አነስተኛ ወደ ሆነበት እና በጣም በትንሽ ቦታ ብዙ ውሃ ማቆር በሚቻልበት በኢትዮጵያ ከፍተኛ ቦታዎችና ሸለቆዎች ግድቦችን መስራት ይቻላል። እነዚህ ቢሰሩ እዚህ የሚሰሩ ግድቦች የሚያቆሯቸው ሀይቆች የሚፈጥሯቸው ሀይቆች የራስጌ ሀገሮችንም የግርጌ ሀገሮችንም ፍላጎት አሟልተው፣ ነገር ግን በትነት የሚጠፋውን ከፍተኛ ውሃ ሊቀንሱ ይችላሉ የሚል እምነት አለ። ጥናቶች የሚያሳዩት ነው። ይሄ ሳይንሳዊ ሀቅ ነው። ይህን በማድረግ እስከ ስድስት ከስምንት ቢሊዮን ሜትሪክ ውሃ ማዛን እንደሚቻል እና ይሄ ደግሞ በተለይ ለምሳሌ በኢትዮጵያ ውስጥ ለሚቀጥሉት አርባ ሀምሳ ዓመታት ያለውን የመስኖ ልማት ፍላጎት ሊያሟላ እንደሚችል ጥናቶች ይጠቁማሉ። ስለዚህ አብሮ በመስራት አብሮ በማልማት እና በመጠበቅ ሀብቱን የሁሉንም ሀገር ፍላጎት ማሟላት ይቻላል፣ የግርጌ ሀገሮችንም ጉዳት መቀነስ ይቻላል። ነገር ግን አሁን ባለው አካሄድ በበረሃ ውስጥ ብዙ ውሃ የሚጨርሱ የአዝረት አይነቶችን በመጠቀም እናም በነዚህ ሐይቆች በማትነን ደግሞ በኋላ ቀር በሆነ የመስኖ ልማት አካሄድ ከፍተኛ ውሀ ማባከን ችግር ይኖረዋል እና ይሄን ይሄን ችግር ለማስቀረት እና የተፋሰሱን ሀብት ኦፕቲማይዝ የማድረግ ሀሳብ ያለው ነው እና የሀብቱን አጠቃቀም ፍትሀዊነት ብቻም ሳይሆን ደግሞ ሀብቱንም የመጠበቅ ዓላማ ያደረገ ነው። ይሄ የተዘጋጀው ሕጋዊ ማዕቀፍ ለምሳሌ በየራስጌ ሀገሮቹ በኢትዮጵያ ለምሳሌ ትልቁ ውሀ መንጪ ሀገር ናት ሀ መንጪ ሀገር ናት። ተፋሰሱ እጅግ የተጎዳ ነው። ይህን ተፋሰስ በጋራ መጠበቅ ና መንከባከብ ይገባል። ይሄ ባይሆን ግን ወደፊት የውሃ ሀብት ሊቀንስ ይችላል። አሁን እንደሚታየው የግርጌ ሀገሮቹ የውሃ ተቋማትም በደለል እየተሞሉ እና ጥቅም የማይሰጡበት ደረጃ ላይ እየደረሱ ነው ያሉት እና በዚህ ሁኔታ ነው ጉዳቱን መቀነስ፣ ጥቅሙን ከፍ ማድረግ የሚቻለው በት ብሩ የምንለው ይሄ ስምምነት ባይፈረሙ ወይም ደግሞ ተፈርመውም ኢትዮጵያ ወደ መጠቀም ብትሄድ የሚያስከትለው የግጭት ሁኔታ ሊፈጠር ይችላል ብለው ያስባሉ። በተለይ ኢትዮጵያ ያሉት የግብፅ አምባሳደር በቅርቡ ግብፅ ያላት ይሄ ብቻ ነው የውሃ ምንጯ እና ብለው ትንሽ ጠንከር ያለ ንግግር አድርገው ነበረ ሪ ን ሪ የእኛ ሕይወት የተመሠረተው አባይ ላይ ነው፣ አለቀ። ከውሃችን 95 ከመቶ የሚመጣው ከአባይ ነው። በአባይ ተፋሰስ አገሮች ውስጥ ያሉ ወንድሞቻችን ሌሎች የውሃ ምንጮች አሏቸው። መጨረሻ ላይ ሁሉም ተጠቃሚ የሚሆኑበት የማቻቻል ስምምነት ላይ ለመድረስ በርትተን መሥራት ይገባናል። ምክንያቱም ሁሉም የአባይ ተፋሰስ አገሮች አሸናፊ የሚሆኑበት ሁኔታን ይፈጥራልና ነው። እንደዚህ ዓይነት ስምምነት ካልሆነ ሁላችንም እናጣለን፣ እንጐዳለን። ማንኛውም የአባይ ተፋሰስ አገር ግን ይህንን ማየት ይፈልጋል ብዬ አላምንም። እንግዲህ ይሄ የተፈረመው የትብብር ማዕቀፍ ስምምነት የትብብር ስምምነት ነው ሀብቱን የመጠበቅ ስምምነት ነው። በእርግጥ ሀብቱን በጋራ እና በፍትሐዊነት የመጠቀም ጉዳይ አለበት እና በማንኛውም መልኩ ተደጋግሞ በኢትዮጵያ አመራር በኢትዮጵያን በኩል በሌሎች ባለሙያዎችም እንደሚገለጠው የራስጌ ሀገሮቹ አጠቃቀም ያን ያህል የግርጌ ሀገሮቹን የሚጎዳ አይደለም። ይልቁንም እነዚህ የግርጌ ሀገሮች የስምምነቱ አካል ሆነው በትብብር ማልማትና መጠበቅ ከተቻለ ስለዚህ ይሄ አሁን የትብብር አካሄድ ሀብቱን በጋራ እንጠቀምበት የማለት አካሄድ እና አሰራር የሚያመጣው ችግር እና ወደ ግጭት የሚያመራበት ምክንያት ለእኔ አይታየኝም። ሌሎችም የስራ ባልደረቦቼ እና የውሃ ሰዎች ይሄንን ይጋራሉ። ዳሩ ግን እንዲህ አይነቱ ነገር የሁለቱንም የሁሉንም ወገኖች መልካም ፍላጎት እና ፈቃድ ይጠይቃል። ይሄ ደግሞ ጥቅም እንዳለው የወዲህ ሀገሮችም የሚገነዘቡ ይመስለኛል እና ወደዛ ወደ ከፋሚ የሚያመራ ነገር ይኖራል ብዬ አላምንም። አቶ ተፈራ ለሰጡኝ ማብራሪያ ለጊዜው በአድማጮቻችንም ስም እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። ድል ያገኘ ደህና ምሽት። ሰለሞንንና እንግዳውን እኛም እናመሰግናለን።